Voice of America. በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት አድርሰዋል መባሉን መነሻ በማድረግ አስቴር ምስጋናው የሚከተለውን ዘገባ አስተላልፋለች። ሰሞኑን በምዕራብ ጎንደር ዞን ቋራ ወረዳ ገለጎ ከተማ ውስጥ ማንነታቸው በእውን ያልታወቁ ቡድኖች ጥቅምት ሀያ አንድ ቀን ከምሽቱ አራት ሰዓት አካባቢ በከተማዋ ግጭት ፈጥረው ነበር የሚል ጥቆማ ከአካባቢው ነዋሪዎች ደረሰኝ። እኔም የመረጃውን እውነትነት ለማጣራት ወደ ቋራ ወረዳ ገለጎ ከተማ ስልክ ደውዬ በንግድ ስራ የሚተዳደሩትን አቶ አግማስ አብርሃን አገኘኋቸው። መነሻው የህወሀት ተላላኪዎች አሉና እዚህ አካባቢ እነሱ ይውጡልን በሚል በህዝብ ጥያቄ የተጠየቀ ጥያቄ ነበረ። ከዛ ጋር ተይዞ የተወሰነ ነገር ነበር። ማን ነው ጥያቄው? በህዝብ ስትለ እስኪ ያብራራል። የአማራ ብሄር ይከበር፣ የነሱ ተላላኪ ይውጡልን የሚል ጥያቄ ነበረ። የህወሀት ተላላቂዎች እና ማን ናቸው? ቅማንቶች ናቸው። በቆንፎ የሚንቀሳቀሱ ቅማንቶች ነበሩ። እና በመንግስት ስራ እዛው በዛ ውስጥ ነው የሚንቀሳቀሱና እነሱ ቃልን ጥያቄ ላይ የተጠየቀው በዛ መካከል ወጣቶቹ ተነሳስተው ግርግር ፈጥሮ ነበር። ያንንም ወደ እንዲዘል ተደርጓል። ወጣቶቹ የህወሀት ተላላኪ ናቸው ብለው ቅማንቶችን የፈረጁበት ምን ተጨባጭ ነገር አለ? በአማራ አያ ነው አበራ ነው ምንም ማመጣ ሚል ግጭቱ እንዲነሳ በዚህ ስም የሚፈልጉ ኃይሎች ነበሩና እነሱ ጋራ ወጣትና እነሱ ለመጋጨት ሞክሮ ነበር። እኛ ደግሞ የተጠየቀው በአማሮ በኩል እንደነዚህ አይነቱ ሰዎች ይሄዱልና ያው ምን ጥያቄ ነው ከነፍቴ ነበር አዛ ጋር ተያይዞ ትንሽ ግጭት ሊነሳ ነበረ። ዞሮ ዞሮ ግጭት አሁን ነበርጋ ከዚህ በፊት የሆነ ማስታወቂያ ነገር የተለጠፈ ነገር ነበረ መሰል ትክክል ነው። ይህ የተለጠፈው እነዚህ ሰዎች ሊያዳጭ የተቀመጡ ሰዎች ይውጣልን የሚል የመንግስት ሰራተኛ የሆኑ በኮንቲኒነት በቅማንትነት ብሄርተኝነት ያላቸው በኮንቲ ሊንቀሳቀሱ መንግስት ሰራተኛ ብቻ የሆኑ ይውጣልን የሚል የተለጠፈ ነበረ። ይህ ነው፣ ሌላ ነገር የለ። ነዋሪ ሆንም የተጠማነ ዋሪ ሆንም ሌለውንም ሰዎችን አይነታም፣ ግን ለምን መንግስት ሰራተኛው ላይ ያነጣጠረ ጉባኤ ነጫና በዘራ የሚባሉ ጠመሌዎች ላይ ለስድስት አመት ለሰባት አመት ግብር ገብረው አውቁ። ይህ ጥያቄ አንስተናል። እነዚህ ደግሞ በድሮ በነበረው የህወት እንትን ላይ ግብር ማይከፍሉ የነበሩ ስለሆነ ግብር ይክፈሉለን፣ ግብር ካልከፈሉ ደግሞ እኛ በተ በምንከፍለው ግብር የእነሱ ልጅ ሊማሩ አይችሉም። እንዳይከፍሉ ያረጉ ያሉትም የሚሰራተኛ

የታጠቁ ናቸው እስካሁን ድረስ የሆነ ነገር የሚለ እስካሁንም ግብር አይከፍሉም። እዛን እና በእኛን አገው እና ብሔር አገው ብሔር ጉምዝ ብሔር ቅማንት ብሔር እያሉ ከማጣላት ውስጥ ሌላ የሚሰሩ ስራ የልጋል ግን በመንግስት ስራ ውስጡ ነው። በአገው እና ከተለያዩ ብሔሮች ጋራ እያጋጭ ስለሆነ እነዛ እንዲወጡ ማህበረሰቡ ጠይቋል። እንጂ ትግራይ ተወላጆች ላይ ምንም የደረሰ ነገር የለም። አንድ የትግራይ ተወላጅ ለአሜሪካ ድምፅ እንዳስረዱት ግን ጥቃቱ በእነርሱም ላይ ያነጣጠረ እንደነበር ይናገራል። ምንም ቤት ምንም ሳናስበውና ሳንዘጋጅ በድንገት ከየቀበሌው በቡድን በቡድን በመሆን ተሰባስበው የተጋሩና የቅማንት ንብረቶችን ግማሹን ዘርፈው ግማሹን ውጭ አውጥተው አቃጠሉት። የምንኖረው ሱቅ ውስጥ ስለ ሆነ አሁን ምንም የለንም፣ ወድሟል። ጭንቀት ላይ ነን። አራት ሰዓት ተኩል ላይ ጀምሮ ከንጋቱ ዐሥር ሰዓት ላይ ነው ጥቃቱ ያቆመው። የቅማንት ማህበረሰብ ተወላጅ የሆነውና ግጭቱ ከተፈጠረ በኋላ ጭልጋ ከተማ እየኖረ እንደሆነ የገለጸልኝ ኃይለ ማርያም አባተ በማንነት ላይ ያተኮረ ጥቃት ነው የተፈጸመብን። ጉዳት አድራሹ ግን ይሄ ነው ብሎ ለመናገር አስቸጋሪ ነው ይላል። እኔ ከቅማንቱ ብሔረሰብ ነኝ፣ እና ስለዚህ ያው ግጭቱ ብሔር ተኮር ተደርጎ ነው ግጭቱ የችግር ከመከሰቱ በፊት አንድ ለሶስት ቀን ያክል የሆነ ማስታወቂያዎች ነበረ፣ ውጡ የሚል ያው የአጠቃላይ ቅማንት ስያ ና የትግሬ ብሔር ነክ ያላቸው ሰዎች ለቀጥታ ሰጭን ቀን መውጣት ካልቻላቸው እርምጃ እንወስዳለን የሚል ነገር ነበረ። በጣም ብዙ ንብረቶች ወድመዋል። ወደ አምስት ስድስት ሰዎች አካባቢ ላይ ጉዴት ተደርሷል። ጉዴት ሲባል በብደባ ጉዴት ማለት ነው። አንድ ሰው ሞቷል። ይህን ጉዳት ያደረሰው ግማን ነው የብሄር ነው ብለህኛል? አልቀደም ብለህ? አዎ የቢየር ነው ከዚህን ቀን እስከዚህን ቀን ድረስ መውጣት መቻል ያለባችሁ ነው መልእክቱ። እንግዲህ ያው የቢየር ነው ብለን መውጣት የቻል ነው። ማን ነው ፀሐፊው? ጸሐፊው እንግዲህ በሆል ያልታወቀ ምናልባት በሆል ማንስ እንደሚሰጥ አናውቅም። የለጠፈውን አካልም በሆል ለይተን ማወቅ አልቻለም በል የተለጠፈው ወረቀቱ። ስለዚህ ማን እገሌ ነው ብለን እንደ ማለት አንችልም። በማተብ ያረፍ ወረቀት እስካልሆነ ማለት እስካልሆነ ድረስ ማተም ላይ ያረፍ ጽሑፍ ካልሆነ ድረስ የእገሌ ነው የጻፈው ብለን መፈረግ የምንችልበት ሁኔታ የለም። ቀደም ብዬ ቃለመጠየቅ ያደረኩላቸው ሰዎች የቅማንት ማህበረሰብ አባላት የሆኑ የመንግስት ሰራተኞች ላይ ብቻ ነው ይላሉ እና ይሄ ደግሞ ከማንነት ጥያቄው ጋር የሚያገናኘው ነገር ያለ አይመስለኝም። የማንነት ጥያቄ ብቻ ሊሆን አይችልም ተብሎ ማለት የመንግስት ሰራተኛ ብቻ ነው ሊወጣ አስበው። ስለዚህ ሌሎች አርሶአደሮች የቅማንት ብሄሮች አልተነኩም። ይሄ ከሆነ ደግሞ የማንነት ጥያቄ አይመስልም። ከሆነ ምናልባት አምስት በአራት ልጆች ተጎድተው ብናል ማለት በአራት ባለሀብቶች ማለት ነው። መንግስት ሰራተኛ ያልሆኑ አራት ባለሀብቶች በተጨባጭ አንድ እንዳልክ የሚባል ዘውዲቱ የምትባል ከዛ ውጭ ጋሻው የሚባል እነዚህ ሰዎች ምንድነው የሚሰሩት? የሚባል አንደኛው ኬፕሲ ማከፋፈል የሚችል ነው። አንደኛው ዋላ ማከፋፈል የሚችል ልጅ ነው። ሌላው ጎሚና ከ ማለት ጎሚሳ ትሰራ ልጅ ነው። ከዛ ውጭ ባለው ደግሞ ምግብ ምግብ ከፍታም ትሰራ ልጅ ናቸው። እነዚህ ጉዴት ላይ የደረሰ ማለት ነው። እነዚህ ሰዎች የምግብ ሰራተኛ ናቸው ብለን መፈረጃ አንችልም። አሁን ባልቸው አግባ ማለት ቀደም ብለን ስትነግረኝ እንግዲህ የትግሬና የቅማንተ ማህበረሰብ ለቃችሁ እንድትወጡ የሚል ነው ብለህኛል። እና ትግሬዎቹም ተጎድተዋል? አዎ ተጎድተዋል። አንድ ልጅ ሞቷል። ትግሬ የሚገርምሽ፣ የቋራ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ፈጠነ ጌጡ በበኩላቸው በህዝቡ ዘንድ የተነሳው ጥያቄ የመልካም አስተዳደር ችግር እንደሆነና የማንንም ብሔር የማይወክሉ ለዘረፋ የቆሙ ሀይሎች ናቸው ይላሉ። አንዳንድ እነዛ በሬ ወለድ ወሬዎችን መነሻ አድርገው ነው እንግዲህ ህብረተሰቡ ያው ጥያቄው አለው። ግን ይህን ጥያቄ መነሻ ማድረግ ሌላ ለዘረፋ የተቋቋመ ሀይል ነበረ። ያ ለዘረፋ የተቋቋመ ሀይል ነው ለሪት ላይ ናት ከምሸቱ አንድ ሰዓት በኋላ ሁለት ሰዓት በኋላ የጀመረበት አገባቢ ያለ እና ህብረተሰቡ ካወቀውም በላይ ነው ነው ናይኔ አማራ ህዝብ ራሱን ተጉ የተጎዳበት ጭምር ነው። አሁን አማራ ቅማንዱ ጎዳ ትግሬ ጎዳው በዛ ደረጃ ላይ አላየ አሁን አንዱ የቅማን ተወዳጅ የኮሚኒኬሽን ስራዜታ ማለት ነው እንግዲህ አመራሮቹ ሆኑ ማተኞች ችግር ያለባቸው በገምግቦ ቅማንት ብቻ ሳይሆን ጥቅል እንደ ወረዳት ችግር ያለበት አመራር ባለሙያ ተገምግቦ እርምጃ ሊወሰድ ይገባል። በዛ ተስማምተን ችግር እንዳይፈጠር ከወጣም በኋላ ወደዛ ውስጥ የተገባበት በፊት አስራ ዘጠኝ ማታ ላይ ተወላጅ የተወሰኑ ቀበሌዎችን መርጠን ትልልቅ ከተሞች ላይ ወደ ሀያ ሀያ የሚሆኑ ግለሰቦች መጥቶ እንዲዋዩበት አብረን ነው የተዋየንበት አጋጣሚ ነበር እና በዛ ቅድም በገለጥኩበት አግባብ ተግባር ተሎ ማታ የተለያየ ነው። ይህን ተግባር የተለየ የተለያዩ በኋላ ግን ማታ ከሚሸቱ ግምት አምሳት በኋላ ሁለት ሰዓት በኋላ ያ ችግር የተፈጠረበት እና ከአቅም በላይ ሁነ መከላከያ እንዲገባ ተደርጎ የተረጋጋበት ሁኔታ ነው። በጉዳዩ ዙሪያ የክልሉ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግኩት ሙከራ አልተሳካም እንዳገኘኋቸው እመለሳለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።